አድማጮች አሁን ቀደም ሲል ወላስተዋወቅ ነው የዕለቱ አብይ ርዕስ እናልፋለን። በኢትዮጵያ ለሚካሄድ የመጠጥ ውሃ ፕሮጀክት ገንዘብ ለማሰባሰብ የ1200 ኪሎ ሜትር የቢሲክሌት ጉዞ የጀመሩት ካናዳዊው በጎ አድራጊ ማይክል ፖል እስካሁን ከአንድ ሚሊዮን ብር በላይ ማሰባሰባቸውን አስታውቀዋል። ካናዳዊው በአዲስ አበባ ቆይታ ባደረጉበት ወቅት ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አዘጋጅቷል። በካናዳ ኤድመንተን የሚኖሩት የ አምሳ አምስት ዓመቱ ካናዳዊ ማይክል ፖል በሙያቸው የሂሳብ እቅድ አውጪ ወይም ፋይናንሽያል ፕላነር ናቸው። ፕሮፌሽናል ብስክሌተኛ አይደሉም። በዚህ መጠን ረጅም ርቀት በብስክሌት ለመሄድ ሲነሱም የመጀመሪያቸው ነው። የመገናኛ ብዙኃን ሽፋን ለማግኘት ሲጥሩም አልታዩም። ለዚሁ ዓላማ በከፈቱት ድረገጽ ደብልዩ ዶት ኤች ቱ ኦ ፒ አይ ኤ ዶት ሲኤ እንደተመለከተው ከካይሮ ኬፕታውን የሚዘልቀው የ12000 ኪሎ ሜትር ጉዟቸው ኢትዮጵያን ታሳቢ ያደረገ ነው። በቦንኬ ኢትዮጵያ ላሉ ሰዎች ንጹሕ የመጠጥ ውሃ ፕሮጀክት ለማምጣት የሚደረግ የብስክሌት ጉዞ ይላል በዚሁ ድረገጽ የሰፈረው ጽሁፍ። እስካሁን ከግብጽ ሱዳን፣ ከሱዳን ኢትዮጵያ የተጓዙትን ማይክል ፖልን ትናንት በአዲስ አበባ ማግኘት ችያለሁ። በአዲስ አበባ ባደረጉት በዚሁ ብቸኛ ቃለ በጠይቅ የጉዟቸው ዓላማ ለምን ከኢትዮጵያ ጋር እንደተገናኘ ለቪኦኤ አብራርተዋል። ፕሮግራሙ የተጀመረው ከአንድ አመት ተኩል በፊት ነው። ከአፍሪካ ከመጣ አንድ ሰው ጋር ተዋወቅንና ጓደኛሞች ሆንን። ከዚያም ከሌሎች ጓደኞቹ ጋር አስተዋወቀኝ። እናም ስለተለያዩ ነገሮች ማውራት ጀመርን። በመቀጠልም ሆፕ ኢንተርናሽናል ለተባለ ድርጅት ከሚሠራ ሰው ጋር የመተዋወቅ እድል አገኘሁ። ወደ ኢትዮጵያ ኬድክ አብሬህ የመሄድና የምትሰሩትን ስራ ማየት እፈልጋለሁ አልኩት። እናም የተጀመረው እንግዲህ እንደዚህ ነው። ሆፕ ኢንተርናሽናል በኢትዮጵያ ስለሚያካሂዳቸው የመጠጥ ውሃ ፕሮጀክቶች በአካል በመምጣት እየተመለከቱት ካናዳዊ ለድርጅቱ እንቅስቃሴዎች አስተዋጽኦ ማድረግ ጀመሩ ከፍ ያለ ወኔና ተነሳሽነት የሚጠይቀው አስተዋጽኦአቸው ግን ይህ አሁን የጀመሩት የብስክሌት ጉዞ ነው። ላለፉት 10 ዓመታት ሲካሄድ ከቆየው 12,000 ኪሎ ሜትር የሚደርስ የብስክሌት ጉዞ የዘንድሮውን ለመሳተፍ ወስነው ወደ አንድ ሶስተኛ የሚሆነውን አጠናቀዋል። ጉዟቸውን እያደረጉ ያሉት ከሌሎች 44 ብስክሌተኞች ጋር መሆኑን ማይክል ፖል ተናግረዋል። ጉዞ 12,000 ኪሎ ሜትሮች የሚሸፍን ነው። ከካይሮ ተነስቼ ኬፕታውን ለመድረስ 120 ቀን ይፈጃል። ከአንድ መቶ ቀን ውስጥ ብስክሌት የምነዳው በዘጠና አምስቱ ቀናት ነው። የረፍት ቀናት አሉኝ። ድንኳኖችን እንጥላለን። ሌሊት በድንኳኖቹ እንተኛለን። በረፍት ቀናችን ማየት ወደምንፈልጋቸው ቦታዎችም እንሄዳለን። ነገር ግን በመሠረታዊነት በቡድን ነው የሚሆነው። ከመላው ዓለም ከመጡ 45 ሰዎች ጋር ከተለያዩ የኑሮ መስኮች ከመጡ ጋር እንሆናለን። ከነዚሁ 45 ብስክሌተኞች ከኢትዮጵያ ጋር በተገናኘ ገንዘብ የማሰባሰብ ዓላማ የያዙት እርሳቸው ብቻ መሆናቸውን ካናዳዊው በጎ አድራጊ ለቪኦኤ አብራርተዋል። የሌሎቹ ብስክሌተኞች የጉዞ አላማስ? Probably በሚገባ ሳላውቃቸው ለመናገር ምናልባትም ወደ ግማሽ የሚሆኑት አገሮቹን ለማየት ነው የሚጓዙት። ሌላው ግማሽ በአፍሪካ ያሉ የእርዳታ ድርጅቶችን ለመደገፍ ነው። ኬንያ፣ ደቡብ አፍሪቃና ናሚቢያ ለሚገኙ መሰል ድርጅቶች የሚጓዙም አሉ። ሁሉም የየራሳቸው አላማ አላቸው። ስለ ሌሎቹ ተጓዦች ብዙ ዝርዝር ውስጥ አልገባሁም። በጉዟቸው አንድ ሚሊዮን ብር ለማሰባሰብ አቅደው የነበሩት ካናዳዊ እቅዳቸውን ያሳኩት ገና ከሀገራቸው ሳይነሱ ነው። ገና ጉዞዬን ሳልጀምር እቅዴና አሳካው። ይህንን ያዋጡት በኤድመንተን የሚኖሩ ስደተኞች ናቸው። ጓደኞቼ፣ ዘመዶቼ ሁሉ ለኢትዮጵያና ለኢትዮጵያውያን ገንዘብ እንዳሰባስብ ረድተውኛል። ስለዚህ ሁሉም እኔንም እየደገፉ ኢትዮጵያውያንንም እየደገፉ ነበር። እቅዴ አንድ ሚሊዮን ማሰባሰብ ነበር። አሁን ያንን አልፌ ያለሁ ለእርሳቸውና ለሌሎቹም ተጓዦች ሁሉም ነገር አልጋ ባልጋ እንዳልሆነ ካናዳዊው በጎ አድራጊ ተናግረዋል። ሌላው ቀርቶ ወደ ኢትዮጵያ ግዛት ከገቡ በኋላ የታዳጊ ልጆች የድንጋይ ውርወራ አስቸጋሪ ሆኖባቸው እንደነበር ገልጸዋል። ሊጎዱን አስበው ያደረጉት አይመስለኝም ነገር ግን አርባ ኪሎ ሜትር በሰዓት በሚጓዝ ብስክሌተኛ ላይ ድንጋይ ሲወረወር አደገኛ ሊሆን ይችላል ብለዋል ካናዳዊው በዚህ አድካሚና አስቸጋሪ ጉዞ የሚያገኙትን ገንዘብ የሚያስረክቡት በኢትዮጵያ የመጠጥ ውሃ ፕሮጀክት ለሚያካሂደው ሆፕ ኢንተርናሽናል ነው የዚሁ ድርጅት የአፍሪካ ተወካይ ጥበቡ በቀለ የካናዳዊውን ተነሳሽነት አድንቀዋል የማይክል ነገር በጣም የሚገርም ነው ለምንድን ነው ይሄ የግል ተነሳሽነቱን ነው የሚያሳየውና ከአንድ ሚሊዮን ብር በላይ ነው በዚህ አሰ ተሰባስበው ያለው እስካሁን እና ይህንን እኛ እንደዚህ አድርግልኝ አሁን እንግዲህ ሶስት ሺህ ኪሎ ሜትር ከምናምን ብቻ ነው የተጓዙት። በዛ አንድ ሚሊዮን አሰባስበዋል። አዎ፣ አንድ ሚሊዮን ብር በላይ አሰባስበዋል ኦልሬዲ። እና ይሄ ምንድን ነው ያለውን የግል ተነሳሽነት ነው የሚያሳየው። ለምንድን ነው የዛሬ አመት ሲመጣ ከዚህ በፊት በሰጠን ወይም ለእኛ ባደረገው መዋጮ የተሰሩትን ስራዎች እራሱ ተገኝቶ እንዲያይ ነው የመጣው። መጥቶ ቦታው ድረስ ሄዶ ስራዎቹን አይቶ ተመለሰ ማለት ነው። እና በዛ ነገር ደስተኛ እንደሆነ ነግሮኛል ስንለያይ እና ወደፊት ቤትም የተሻለ የበለጠ ከጓደኞችም ከቤተሰቦችም የበለጠ አሰባስቦ የመርዳት ፍላጎት እንዳለው ነግሮኛል። ነገር ግን በእንደዚህ አይነት ቆራጥነት እንዲህ አይነት ከባድ የሆነ ነገር አድርጎ በራሱ ተነሳሽነት ይህንን መስራቱ በጣም የሚያስገርምና ነው ለሌሎቻችንም አርአያ የሚሆን ነገር ነው ማለት አንድ ሰው ለሚያምንበት ነገር ቆርጦ ከተነሳ ብዙ ነገር ማድረግ ይችላል። እና በራሱ ከሚያደርገው በተጨማሪ ለማድረግ ነው እንጂ በራሱም ብዙ ለጋስ ሰው ሆኖ ብዙ ነገር አድርገዋል ከዚህም በፊት ግን የበለጠ ደግሞ ከሌሎች ሰዎች ማሰባስቦ የበለጠ ለማድረግ ስለፈለገን ይህን ያደረገው እና እንዳልኩ እኔ ከባህር ዳር እስከሚደውልልኝ ድረስ ይህን ነገር ማድረጉን አላውቅም። እና ይህ በራሱ ተነሳሽነት ያደረገው ነው እንጂ በኛ ድርጅት በኩል ምንም ይህን አድርግ ብለን የተንቀሳቀስነው ነገር የለም። በራሱ ተነሳሽነት ይህን ማድረግ እፈልጋለሁ ብሎ ነው። እና ይህን ለራሴ መዝናናት ብቻ ከማደርግ ለአንድ ለጥሩ አላማ ለምን አልሰራም ከሚል የተነሳ ነው። እና የሁሉም ሰው ቆርጦ አንድ ለሚፈልገው አላማ ከተንቀሳቀሰ ውጤት ማግኘት እንደሚያስችል ትምህርት መውሰድ የምንችልበት ይመስለኛል። እስካሁን በግብጽ በሱዳን ና በኢትዮጵያ ያለፉት ማይከል ፖል ና ሌሎች ተጓዦች በመቀጠል ወደ ኬንያ፣ ታንዛኒያ፣ ማላዊ፣ ዛምቢያ፣ ቦትስዋና ና ናሚቢያ ተጉዘው በደቡብ አፍሪካ ኬፕታውን ጉዟቸውን ያጠናቀቃሉ። ለአሜሪካ ድምጽ ሬዲዮ እስከንድር ፍሬው ከአዲስ አበባ።